ቫይስ አፍ አሜሪካ የተባበሩት መንግስታት ድርጅትና የአፍሪቃ ህብረት በመካከላቸው የሚኖረውን ትብብርና የማስተባበር ተግባር ከፍ ለማድረግ የሚያስችላቸውን እርምጃ ትናንት ወስደዋል። የሰላምና የጸጥታ አጋርነታቸውን ለማጠናከር የሚያስችል ማቀፍም ፈርመዋል። ዘጋቢያችን ማርገሬት በሽር ከተባበሩት መንግስታት ድርጅት ጽሕፈት ቤት ያስተላለፈችውን አዳነች ፍሳዬ ታቀርበዋለች። የማዕቀፍ ስምምነት የተደረገው በአፍሪካ ግጭቶች እንዳይከሰቱ ለመከላከልና ግጭት ከተፈጠረም ፈጣን ምላሽ በመስጠት ተግባር ትብብራቸውን ለማጠናከር ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኬ መሐማት ጋር ሆነው ለጋዜጠኞች በሰጡት መግለጫ ስምምነቱ በሁሉም ዘርፎች ትብብር ያጠናክራል ብለዋል። የሰላምና የጸጥታ ራእይ እንጋራለን። የአካታች ዘላቂ ልማት፣ ሰብአዊ መብትና መልካም አስተዳደር አብሮ መታየት ያለባቸው የጋራ የሆነ ራእይ የሚያስፈልጋቸው ናቸው። በሁለቱ ድርጅቶቻችን ደግሞ የጠነከረ ትብብር እንዲኖር ያስፈልጋል። ከሰላምና ጸጥታ ሌላ የማዕቀፉ ስምምነት በምርጫ ጉዳዮች፣ በመልካም አስተዳደር፣ በሽምግልና ሰብአዊ መብትን በማክበር ሰብአዊ ቀውስን በማስወገድና ከተከሰተም ምላሽ በመስጠት በኩል የሚደረገው ትብብር እንዲሰፋ ያደርጋል። ባለፈው ጥር ወር በአፍሪቃ ህብረት ሊቀመንበርነት የተመረጡት መሐማት ስምምነቱን በበጎ ተቀብለውታል። ስምነቱ የተደረገው ከአህጉሪቱ የበርካታ ግጭቶች፣ የአሸባሪነት፣ የፍልሰትና ከመኖሪያ የመፈናቀል ችግሮች እንዲሁም በሦስቱ ሀገሮች ረሃብ ሊገባ ይችላል የሚል ስጋት ባለበት በአሁኑ ወቅት ነው በሌላ በኩል ደግሞ የአፍሪቃ ሀገራት መሪዎች የዘላቂ ልማት እቅድ ለማውጣትና እየተበራከተ ለሄደው የወጣቶች ብዛት የስራ ዕድል ለመፍጠር እየተፈጨረጨሩ ናቸው። አፍሪቃ ውስጥ ሰፊ መሰረት አለ። ብዙ ጥሪት አላት። አብዛኛው ህዝቧ ወጣት ነው። ከአፍሪቃ 1.2 ቢሊዮን ህዝብ 60 ከመቶዎቹ ወጣቶች ናቸው፣ ነበር ያሉት መሐማት